የኢትዮጵያ ሃይማኖት ተቋማት ጉባኤ ሚያዝያ 18 ቀን በጎንደር ከተማ የተፈጸመውን ግድያ በቤተ እምነት ላይ እየደረሰ ያለውን ቃጠሎና የሙስሊም እምነት ተከታዮችን ንብረት የማውደምና የመዝረፍ ተግባር እንደሚያወግዘው አስታወቀ። በየትኛውም እምነት ተከታዮች ዘንድ ድርጊቱ ኃጢአትና በፈጣሪም የሚያስጠይቅ ነው ያለው ጉባኤው ችግሩ እንዲባባስ ሆን ብለው የሚንቀሳቀሱ አካላትም ጥፋቱን ካደረሱት የተለየ ተግባር እየፈጸ ሰላሙ አለመሆናቸውን ተገንዝበው ከድርጊታቸው እንዲታቀቡ ጠይቋል። የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፍ ያለ በበኩላቸው አጥፊዎች ላይ ህጋዊ እርምጃ እንደሚወሰድ አረጋግጠው ሆን ብለው ችግሩ እንዲስፋፋ የሚያደርጉ አካላትም ከድርጊታቸው እንዲታቀቡ አሳስበዋል። መስፍን አራጌ ተጨማሪ አለው። የሃይማኖት ተቋማት ጉባኤው ሃይማኖት የሰላም እንጂ በምንም ምክንያት የግጭት መንስኤ ሊሆን አይችልም በሚል ርዕስ ባወጣው መግለጫ በጎንደር ከተማ በሚገኙ የእስልምና እምነት ተከታዮች ላይ ሚያዝያ 18 ቀን 2014 ዓ ም ግድያ፣ የመስጊድ ቃጠሎ፣ የሙስሊም ግለሰቦች ንብረት ውድመትና ዘረፋ በሃይማኖት እጅግ የከፋ ኃጢያት ሲሆን በፈጣሪም ዘንድ የሚያስጠይቅ ተግባር እንደሆነ ጠቅሷል። የሀገራችን ህዝብ ልዩነትን በማክበር በጋራ ጉዳዮች ላይ በመደጋገፍና በመተባበር ለዘመናት የኖረበትን እሴቶችና ታሪኮች የሚያጎድፍ አሳዛኝ ተግባር ነው ብሏል። የአሜሪካ ድምፅ በመግለጫው ዙሪያ ተጨማሪ ማብራሪያ እንዲሰጡት የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለን በስልክ አናገሯቸው ነበር። አጠቃላይ ጎንደር ምናልባት አሁን ስለተከሰተ ነው እንጂ እዚህም እዛ የሚታዩ በተለይ እነዚህ አስርት ዓመታት እየዘለቁ መሰረት የሌላቸው ግን የሃይማኖት ሽፋን ያደረጉ ግጭቶች እየተስተዋሉ ከመጡ ውሎ አድረዋሉ። እኛ እንግዲህ ሃይማኖት የሰላም እንጂ በምንም መልኩ የግጭት መንስኤ ሊሆን አይችልም፣ ስንል በምክንያት ነው። አንደኛ አስተምሮን ለመፈተሽ ነው። በሁሉም ሃይማኖቶች ውስጥ የትኛውም አንቀጽ ላይ፣ የትኛውም ምዕራፍ ላይ ሂዱ ግደሉ፣ ሂዱ አሰቃዩ፣ ሂዱ አቃጥሉ ወይንም ደግሞ ከአንተ በቀር ሌላ ሃይማኖት ሊኖር አይገባም የሚል አስተምሮ የለም። በመዋደድ ኑሩ ነው የሚለው ትዕዛዙ። ኢትዮጵያ አልሸከማችሁም፣ አልቻልኳችሁም፣ መሬቱ አላገ ነገር ግን እኛ እርስ በርስ የፉክር ቤት በማድረግ ለምን ወደ ግጭት እንሄዳለን? በደረሰው ሰብአዊና ቁሳዊ ጉዳት የተሰማውን ሀዘን የገለጸው ጉባኤው በድርጊቱ ተሳትፈዋል የተባሉ አካላት በፍጥነት ለሕግ ቀርበው ተመጣጣኝ ቅጣት እንዲያገኙ ጠይቋል። በሌላ በኩል ችግሩ እንዲባባስ በማድረግ ተጨማሪ የንጹሐን ሞት እንዲከሰት የሚንቀሳቀሱ አካላትን የፌዴራሉም ሆነ የአማራ ብሔራዊ ክልላዊ መንግስት ከጥፋት ድርጊታቸው እንዲታቀቡ ማድረግ ይገባዋል ሲሉ አሳስበዋል። አሁን ብዙዎች ይመስላቸዋል ሳይፈረስ ሳይጠራም ብለው ወደ ማደፍረስ ለመሄድ ይቸኩላሉ። ይህንን የሚያደርግ የመንግስት መዋቅርም ካለ፣ ይህንን የሚያደርግ የሃይማኖት አስተማሪ አስተባባሪም ካለ ማንኛውም ከህግ በላይ አይደለም፣ በህግ መዳኘት አለበት ብለና ሀገሪቱ መንግስት እስካላ ድረስ ከዚህ ውጭ አይን ላጠፋ አይን አጠፋለ ብትል የበለጠ ይቀጣጠል ካልሆነ በስተቀር የበለጠ ሰላምን እያረጋገጥን አንሄድም። ቆም ብለን እናስብ። የሞቱትን ሰው ለመካስ ሌላ ሞት መፍጠር የለብንም። ይህ ነገር እንዳይደገም ይሰፋል ቁጭ ብሎ መነጋገር ተገቢነት አለው። በተለይ የሃይማኖት ጸብና ግጭት በማስመሰል ሀገርን ለማተራመስ ወይንም የሃይማኖት ጦርነት ለመቀስቀስ የሚደረጉ እንቅስቃሴዎች ግን ይህንን ተግባር ከፈጸሙ ተለይቶ የማይታዩ ደግሞም ችግሮቹ የበለጠ ይሰፉ ካልሆነ በስተቀር የሚስተካከሉ ነው ብለን ስለማናምን፣ ሁሉም የሚቻለውን ለሰላም ወዳድ ህዝብ ያለውን ድጋፍ ሁሉም ይህንን ችግር ሙስሊሙ ብቻ ሳይሆን ክርስቲያኑም ሊያወግዘው የሚገባ መሆኑን ሁላችንም ከፈጣሪ እንዳ አስጠይቀን የምንችለውን ማድረግ ይጠበቅብናል። የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ዶክተር ይልቃል ከፋለ በዛሬው መግለጫቸው ላይ እንዳስታወቁት አጥፊዎች ላይ ህጋዊ እርምጃ እንደሚወሰድ ጠቅሰው ችግሩ እንዲስፋፋ የሚያደርጉ አካላትም ከድርጊታቸው እንዲታቀቡ ጠይቀዋል። የክልሉ መንግስት ይህን በሰሩ ጥፋተኞች ላይ ተገቢው ክትትልና ማጣራት በማድረግ ያለ ምሕረት ህጋዊ እርምጃ የሚወስድ መሆኑንም ማሳወቅ እፈልጋለሁ። በተመሳሳይ ይሄን ችግር ለማስፋፋት እና ወደ ትርምስ ውስጥ በማስገባት የኢትዮጵያን አደጋ ውስጥ መጣል ለማንም ኢትዮጵያዊ የማይጠቅም መሆኑ መላ ሕዝባችን እንዲገነዘብ እፈልጋለሁ። አሁን የተጀመረውን የመንግስት ጥረት የሃይማኖት አባቶች የሚያደርጉትን ጥረት በመደገፍ ከጎናቸው በመቆም ችግሩን በሰላማዊ መንገድ በውይይትና በመነጋገር መፍታት ይገባል። ሁሉም የክልላችን ሕዝብ እና መላ ኢትዮጵያውያን ይሄን መሰል ችግር የምንፈታውና ኢትዮጵያን በጋራ በማጽናት ለሁሉም አማኞች እኩል የምታከለክል አገር የምናደርገው ሰላም ስንገነባ ነው። ይህን በመገንዘብ የተጀመረው ጥረት ፍሬን ቢያፈራ ሁላችሁም በያላችሁበት አካባቢ ለሰላም ዘብ እንድትቆሙ ጥሪን አስተላልፋለሁ። ከኢድ እስከ ኢድ በሚል መርሃ ግብር ላይ የተገኙት ምክትል ጠቅላይ ሚኒስትር ደመቀ መኮንንም ድርጊቱ የሁለቱንም እምነት ተከታዮች የሚመጥን እንዳልሆነ ተናግረዋል። በጎንደር ከተማ ያጋጠመው ችግር እጅግ አሳዛኝና የሁሉንም ልብ የሰበረ ክስተት ነው። ይህ ድርጊት እነዚህን ሃይማኖቶች የሚመጥን አይደለም። ጉዳቱ ለደረሰባቸው ወገኖች፣ ቤተሰቦች መጽናናትን እየተመኘው አብሮነታችን ተጠናክሮ እንዲቀጥል መልእክቴን ማስተላለፍ ወዳለሁ። ይህ በእንዲህ እንዳለ ጎንደር ከተማ አንጸራዊ ሰላም ቢሰፍንባትም ባስተናገደችው ግጭት ምክንያት ወደ ቀድሞ ቁመኗ አለመመለሷን ስማቸውን መጥቀስ ያልፈልጉ የአራዳ አካባቢ ነዋሪ ገልጸዋል። አሁን ትንሽ የመረጋጋት ጉዳይ ነው ያለው። ወጣቱም ትናንትና ትናንትና ከነበረ ግንዛቤ አግኝቷል። ሁሉም አካባቢ ራሱ ቁጭ በ የሚጠብቅ እንጂ ወደ ሌላ ወደ ዝርፊያም ወደ ምናምን ወደ ንባረ መንገድ አይሄድ ጣቶችም እየመከሩ ነው። መከላከያም ልዩ ኃይልም አድማብሰና ከእንግሊሻ ግልታ ጣቂ ራሱ እያስገበረም ያለው ነው። በተለይ ከንግድ እንቅስቃሴና ከአገልግሎት አሰጣት ጋር በተያያዘ ያለው እውነታ ምን ይመስላል? ገባ ወጣ የሚል ነገር ነበረው የቆየ ማለት ነው ግጭቱ እኔ እንደዚህ ያውቃለሁ፣ አንተ እንደዚህ ታውቅልኛለህ የሚል አይነት ስለነበረ፣ በዚያ ምክንያት ያው ገንፍሎ ወጥቷል። ገበያ፣ ሱቆች፣ መስሪያ ቤቶች፣ አገልግሎት ሰጪ ተቋማት ተከፍተዋል። ትናንትና አንዳንድ ቦታ ላይ ተከፍቶ ነበረ። ዛሬም ከፍቶ ነበር። ከሰዓት ተዘብቷል። ብዙ ተቋማት ናቸው። አይ አስፋልት ዳር ያሉ ስጋት ያለባቸው አሁን፣ ግርግሩ በኋላ ነው እንጂ ሁሉም ነገር አገልግሎት ይሰጡ ነበር። በጎንደር ባህል ሕክምና አዋቂነታቸው እና በሃይማኖት አባትነታቸው የሚታወቁት ሸህ ከማለጋስ የተባሉ የድሜ ባለጸጋ የቀብር ስነስርዓት ሲፈጸም በአጎራባች ከሚገኘው ቤተ ክርስቲያን ለቀብር የሚሆን ድንጋይ ለመውሰድ ሲሞከር በተፈጠረ አለመግባባት የተቀሰቀሰው ግጭት ለበርካቶች ሞትና አካል ጉዳት እንዲሁም ለንብረት ውድመትና ዘረፋ ምክንያት እንደሆነ የሃይማኖት ተቋማትና መንግሥታዊ መዋቅሩ መግለጻቸው ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። ከዚህ ዘገባ ጋር በተያያዘ ዛሬ ማምሻውን በጎንደር ያለው ሁኔታ ምን እንደሚመስል አንድ የከተማዋን ነዋሪ አነጋግረናል። ሀብታሙ ስዩም ነው ያነጋገራቸው። ያለው ነገር ያው ቶክስ ነው ያለው ቀን ሙስሊሞች ሊቀብሩ ነበራል፣ የሞት ሰዎች ለመቅበር ምናምን አናስቀብርም ብሎ የተወሰነ ችግር ነበረ። መጨረሻ ላይ ግን ያው በመከላከያ ምናምን ለመቅበር ተቻለ። ማለት ከመቼ በኋላ ግን ትልቅ ጦርነት አለ፣ ከቀብር መርስ በኋላ ማለት ነው። ማን ነው አናስቀብርም ያለው? ለምንድነው ግጭት ውስጥ የተነሳው? አሁን መጀመሪያ ምን መሰለህ፣ ወደዛ ስንወርድ ማለት ነው፣ ወደ መቃብር ቦታ ስንሄድ መጀመሪያ ተደራጅተው መሳሪያ ይዘው ምናምን መሽገው የጠበቁ አካላቶች ነበሩ። ለማን እንደሆኑ ያነቃል እና ከዛ ከመከላከያ ጋር የተወሰነ የተኩስ ልውውጥ አረጉ፣ ከዛ ሸሹ ማለት ነው። አሁን ከመሸ ግን በጣም ትልቅ ተኩስ ነበረ ከአስር ሰዓት ጀምሮ ማለት ይሸራል። እስካሁን ድረስ በከተማው ላይ ትልቅ ውቀት አለል። መስጊዶች ተቃጥለዋል፣ ተዘርፈዋል። በየቤቱ እየገቡ ደግሞ እንደዚህ ይደበድባሉ፣ ይዘርፋሉ። ወጣት ያስጠላል። ወጣቱ ነው የታጠቀመ ሀይል አለ ወጣቱ ማለ ኖ ኖ የምትለው አይነት አለን። በቃ በጣም ብዙ ሰው የሆንና የጩ ይመጣና ሆብ ማለት መጡ አንድ ቤት ውስጥ ይገባሉ ይዘርፏል። በጥይት ምካሉ ዘራፉም ምናም የሚፈልጉትን ሰው ሊገሉ ይችላሉ፣ ሊደበደሉ ይችላሉ። መንገድ ላይ ብቻ መሄድ አትችልም። ሁለት ሶስት ነም አስቸጋሪ ነው። ትክል መስ ላይ ብቻ ነው የክልሉ የጸጥታ ሀይል በአካባቢ የተሰማራ የመከላከያ ሰራዊት ምን አይነት ነገሮችን ለማድረግ ሞከሩ? ለምንድን ነው መቆጣጠር ያልቻሉት? አልቻሉም። on as you go. የተቀጠለው መስጊድ ዛሬ ሲቃጠል ምንም ማድረግ አልሰሩም ቆመ ነበረ ነው የሚባለው። ልዩ ሃይሎች እራሱ ልዩ ሀይሎች ደግሞ ጥሩ ሲሰሩ ታቸዋል። መከላከያ ባይሆን ይሰራል፣ ግን መከላከያዎች ከሀያና ማይበጥ መከላከያ የሚመጣ ራሱ ማለት ነው። እንደዚህ ያለ በሀይማኖት የተነሳ ውጥረትና ግጭት ከዚህ በፊት ተፈጥሮ ያውቃል። በዓል ሲሆን ሁሉም እንደዚህ ነገር ምን ሲፈጠር እና ድንጋውር ወር ምናምን አለ ቤት ይደበደባል። ሁሉም የሚስሚሱት በበዓል በበዓል ጨ ይደበደባል። ግን የተለመደ ቢሆንም ለክፉ የሚሰጥ አልነበረም። የአሁኑ ግን የተለየ ነው። በዛሬው ግጭት ምን ያክል ሰዎች እንደሞቱ ምን ያክል እንደተጎዱም ይታወቃለ። የዛሬው ጉዳት እርግጠኛ ነኝ አሁን ወጠን ለማየት ናም አልሞከርንም። ከጓደኞችህ ከቤተሰቦችህ ባገኘኸው መረጃና ከእነሱ ጋር ስትወያይ ያለው ስሜት ምንድን ነው? በጣም ጭንቅ ላይ ነው ማለት ሁሉም ሁሉም በሚባል ደረጃ ሁሉም ያላሰበው ነገር ስለሆነ እንደዚህ ማለት አብረህ በኖርከው የኖርታቸው ሰዎች የሚታውቃቸው ሰዎች እንደዚህ በኔ ላይ ይመጣሉ ላይ በጣም አሁን ሁሉም ጭንቅና ሽብር ላይ ነው ያለ። ሁሉም በየቤቱ ተወጥሮ ያለ። ይሄን የሞቱብህን ሰዎች ለመቅበር እንኳን ምን ያክል በፍርሃት እና እንደተቀበረ ብታዩ ያሳዝናል። እና ሁሉም በየቤቱ ተሰብስቧል። መስጊድ ላይ ያሉ ሰዎች እራሱ ስጋት ላይ ነው ያሉት። ከመጡብህ ምን እንደምታደርጋት አታውቅም አድማጮች፣ አሁን በደረሰን ዜና በሃይማኖት ሽፋን ግጭት በመቀስቀስ ጸረ ኢትዮጵያ የሆኑ ኃይሎችን ፍላጎት ለማሳካት በሚንቀሳቀሱ አካላት ላይ እርምጃ እየተወሰደ ነው ሲል የፌዴራል የደህንነትና የጸጥታ የጋራ ግብረ ኃይል አስታውቋል። በዚህም መሰረት በጎንደር በተቀሰቀሰው ግጭት የተሳተፉና ሁከቱን ለማባባስ የተንቀሳቀሱ 280 ግለሰቦች በቁጥጥር ስር እንዲውሉ መደረጉን አስታውቋል። አድማጮች በዚህ ዙሪያ ሰፋ ያለ ዘገባ አዘጋጅተን በነገው ምሽት እንመለሳለን።